አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ብሔራዊ የምክር ቤት አባል ሰሞኑን ሕዳሴ የእርቅና የአንድነት የሽግግር መንግስት ለኢዴፓ ምክር ቤትና ለመገናኛ ብዙሀን የቀረበ መነሻ ሀሳብ በሚል አንድ ሰነድ ለሕዝብ መወያያነት አቅርበዋል። አገር አቀፍ ምርጫ ሊካሄድ ፓርቲዎች ተመዝግበው ባሉበት ሁኔታ ይህን የመወያያ ሰነድ ማቅረቡ አልመሸም ወይ? ምን ያህል ፋይዳ ይኖረዋል የሚል በእናንተ ዘንድ ካሳሁን፣ በጣም ነው የማመሰግነው መጀመሪያ ድሉን ስለሰጠኸኝ። ወደ ጥያቄው ስገባ አንድም የፖለቲካ ፓርቲ አንድም ወይም ደግሞ ገዥ ፓርቲ ወይም ምርጫ ቦርድ አሁን ያለው የኢትዮጵያ ተጨባጭ ሁኔታ ሰላማዊ ነፃና ፍትሀዊ ምርጫ ለማካሄድ ምቹ ነው ብሎ ደፍሮ የተናገረ የለም። ምርጫው ይካሄድ እየተባለ ያለው ህግ ለማክበር ነው። በህገ መንግስቱ የተቀመጠ ጊዜ ስላለ ይህን ጊዜ ማለፍ ይህ ህገ መንግስታዊ ይሆናል ስለዚህ የግድ አሁን ማድረግ አለብን በሚል እንጂ የሀገሪቱ ነባራዊ ሁኔታ ለምርጫ ዝግጁ ነው ከሚል ግምገማ አይደል። እንደውም አብዛኞቹ እንግዲህ በመንግስትም በኩል ደጋግሞ የሚናገረው አሁን ኢትዮጵያ ውስጥ ያለው ስርአት አልበኝነት፣ የሰላም እጦት መቼ እንደሚቆምና አገሪቱ መቼ እንደምትረጋጋ ማንም እርግጠኛ መሆን አይችልም እያለ ነው እየተናገረ ያለው። ይሄ ምን ማለት ነው? ምርጫ ስታካሂድ በስልጣን ላይ ያለው ገዢ ፓርቲ ወይም መንግስት ለመራጩ ህዝብና ለተመራጮች የደህንነት ዋስትና መስጠት አለበት። አንድ ምርጫ አስቀድሞ ነፃና ፍትሃዊ ነው ሊባል የሚችለው አንጻራዊ የሆነ ሰላም ኖሮ መራጮችና ተመራጮች የደህንነት ዋስትና ሲኖራቸው ነው። መንግስት ይህን ዋስትና መስጠት እንደማይችል ደጋግሞ ተናግሯል። አገሪቱ መቼ ሰላምና መረጋጋት ውስጥ እንደምትገባ ማናችንም አናውቅም ብለው የሀገሪቱ ጠቅላይ ሚኒስትር በዝመው ደጋግሞ ፓርላማ ላይ ሳይቀር እየተናገሩ። ስለዚህ ሀገሪቱ በእኛ እምነት ለምርጫ ዝግጁ አይደለችም፣ ሰላምና መረጋጋት የለም፣ የህግ የበላይነት የለም። ከፍተኛ የሆነ የፖለቲካ ጡዘት ነው ያለው፣ የብሔርተኝነት ስሜት ነው ያለው። ነጻና ፍትሐዊ ምርጫ የማካሄድ ዝግጅት አይደለም ሀገር ውስጥ እያየን ያለን። ይህን ጥያቄ የገፋንበት ያለ ምክንያቱ አይደለም። ኢትዮጵያ በእንዲህ አይነት ሂደት ውስጥ ሳታልፍ ውጤታማ የሆነ የሽግግርን ሂደት ሳታደርግ ነጻና ፍትሐዊ ምርጫ ወይም ሰላማዊ ምርጫ ልታካሄድ እንደማትችል እርግጠኛ ስለሆነ ነው ወደዚህ አይነቱ አቋም ይሄ ነው። በኢትዮጵያ ወደ እውነታው በሚመጣበት ጊዜ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ፣ ያለፉት መንግስታትም ያሉት ታሪኮች ወይም አሁንም ቢሆን ያለው መንግስት ለሽግግር መንግስት የሚባለውን አጀንዳ በጭራሽ እንደማይቀበሉት ገና ከጠዋቱ ጠቅላይ ሚኒስትሩ ስልጣን በያዙ ማግስት በቁርጠኝነት ያስታወቁት ጉዳይ ነው። ይህ እውን አይሆንም። ሁለተኛ አሁን ባለው ሁኔታ የረባ ተከታዮች የሌለበት የፖለቲካ ፓርቲዎች በአገር ውስጥ እንዳሸን ፈልተው ቢኖሩም በህዝብ ዘንድ ያላቸው ታቃፊነት ወይም ደግሞ የአባላት ብዛት የብዙዎቹ እዚህ ግባ የማይባል ነው። በአሁኑ ወቅት በምርጫው የምዝገባ ወቅት ብዙዎቹ ምን ያህል አቅም እንዳላቸው ታይቷል። አራት ሺህ ፊርማ ወይም አስር ሺህ ፊርማዎች አሰባስበው መገኘት ያልቻሉበት ሁኔታ ላይ ያሉበት ወቅት ነው። ከፖለቲካ ድርጅት መሪዎች ብቃት ጀምሮ ያላቸውን ፕሮግራም የመሸጥ አቅም ናቸው ሁሉ አነስተኛ ወይም ደካማ ነው በሚባልበት ሁኔታ ውስጥ ምን አይነት አስተዋጽኦዎችን ያበረክታሉ? የሽግግር መንግስት ሲቋቋም ቢባል የእርቅና ሽግግር መንግስት ሲባልስ በምን መልኩ የሚዋቀር ነው? በእናንተ እይታ ከመጀመሪያው ስነሳ መንግስት እንደማይቀበለው ቀድሞ ገልጿል ያልከው እውነት ነው፣ ገልጿል። ግን አንድ ተቃዋሚ ፓርቲ አንድ አማራጭ ሀሳብ የሚያቀርበው የግድ መንግስት ይቀበለዋል ብሎ ሲያምን አይደለም። ሀያ ሰባት አመት ትግል ያካሄድ ነው ጥያቄያችንን መንግስት ይቀበለዋል ብለን ተስፋ ስላደረግን አደለም። ተወደደም ተጠላም በህዝብ ትግል ተገዶ የሚቀበልበት ጊዜ ይመጣል ብለን ስላመን ነው። መጨረሻም ላይ ሽንፈቱን የተቀበለው በህዝብ ትግል ተገዶ ነው እንጂ ፈቅዷል። ስለዚህ አሁንም ጥያቄ ስናቀርብ አስቀድመን መንግስት ይቀበለዋል ወይ ብለን እርግጠኛ ሆነን አደለም። አስቀድመህ ተሸንፈህ የምታቀርበው ጥያቄ የለም። የትግል አጀንዳ ታደርገዋለህ፣ ትታገላለህ። ታግለህ አንድ ወቅት ላይ ትታሸንፍ ትችላለህ ወይም ትሸነፋለህ። ስለዚህ ጥያቄ የሚቀርበው መንግስት ይቀበለዋል አይቀበልም፣ ተብሎ ታስቦና መደምደሚያ ላይ ደርሶ እንዳልሆነ ታሳቢ ማድረግ ያስፈልጋል። አንዱ እሱ ነው። ስለዚህ ይሄ መንግስት አሁን ላይቀበል ይችላል። ወደፊት ግን ወደደም ጠላም ይሄን አጀንዳ የሚቀበልበት ሁኔታ ይፈጠራል ብለን ነው የምናምኑ። እንዲፈጠርም ደግሞ የተጠናከረ ትግል እናደርጋለን። በምንም ተአምር አሁን በተያዘው መንገድ ብልጽግና የሚባለው ፓርቲ የኢትዮጵያን ወደ መዋቅራዊ ዲሞክራሲ የማሸጋገር አቅምም ፍላጎትም የሌለው መሆኑ በተግባር ታይቷል። ህዝቡም ከጊዜ ወደ ጊዜ ይሄን በደንብ እየተረዳ መጥቷል። በዚህ የዛሬ ሁለት ዓመት የነበረውን የህዝብ ድጋፍ ብናይ በከፍተኛ ፍጥነት ያሽቆለቆለበት ሁኔታ ነው የመጣው። አብዛኛው ህዝብ ከገዢ ፓርቲ ተጻራሪ እየቆመ ያለበት ሁኔታ፣ ተስፋ እየቆረጠ ያለበት ሁኔታ ነው ያለው። ስለዚህ ይህን ጥያቄ ያ በአግባቡ ይዘን እስከገፋንበት ድረስ ነገ ከነገ ወዲያ የህዝብ ጥያቄ ሆኖ አሸናፊ እንዳይሆንበት ምክንያት የለም። በዚህ ታሳቢ ነው ጥያቄውን የያዝ ነው እንጂ ገዢ ፓርቲ በቀላሉ ይቀበለዋል የሚል የዋህነት ኖሮን እንዳልሆነ ህብረተሰቡ ሊገነዘብ ጥሩ ነው። በትግል ነው ሊቀበል የሚችለው። ሁለተኛው ስለ ተቃዋሚ ፓርቲዎች አሁን ካሳሁን ያወራኸው፣ በኔ እምነት ከኢትዮጵያ ውስብስብ ችግር አንጻር ገዢውም ፓርቲ ተቃዋሚ ፓርቲዎችም ደካሞች ነን ብዬ ነው ማለት። ደካሞች ነን። ግን አንድም ፓርቲ ከሌላ ፓርቲ ጋር ማወዳደር ካለብን፣ ተቃዋሚ ጎራ ከገዢ ፓርቲ ያነሳ አይደለም። አሁን በምንም መመዘኛ አሁን አገሪቱን እየመሩ ያሉ ኃይሎች የብልጽግና አመራሮች ከተቃዋሚ ጎራ የተሻለ ብቃት ያላቸው አይደሉም። እንደውም የተሻለ ልምድ የተሻለ እውቀት በተቃዋሚ ጎራ ዙሪያ አለ ብዬ አምናለሁ። ይሄን ስም መቶ ምናምኑ ፓርቲ ሁሉ ብቁ ነው ማለት አይደለም። ይሄ በተለያየ ፍላጎት ፓርቲ የሚያቋቁሙ ሰዎች አሉ እነሱም ሁሉ ግምት ውስጥ አስገብተን ማውራት ያለብን አይመስለኝም። ለምሳሌ በዘጠና ሰባት ምርጫ ዘጠና አንድ ፓርቲ ነበር። መጨረሻ ላይ ግን ምርጫው ገፍቶ ሲመጣና ፉክክሩ እየጎላ ሲመጣ ሶስት ብሎክ ነው ጎልቶ የወጣው። ሌሎቹ እንዳሉ የማይቆጠሩበት ሁኔታ ነው የተፈጠረው ቅንጅት ኢህአዴግና ህብረት ማለት ነው። አሁንም ወደፊት ወደ እውነተኛ የፖለቲካ ፉክክር ሲገባ ይሄ በቁጥር የተቀመጠው ፓርቲ ሁሉ የትም እንዳለ የማይታወቅበት ሁኔታ ነው የሚደርሰው እኔ አያሳስበኝም። ያ ግን የጎላ ሚና ያላቸው የፖለቲካ ፓርቲዎች አስራ አምስት ሃያ አመት የታገሉ ፓርቲዎች አሉ። የራሳቸው ኮንስቲትዌንስ ያላቸው የህዝብ ድጋፍ አላቸው። በስልጣን ላይ ያለው ኃይል አምባገነን መንግስት ስለሆነ ወደ ስልጣን የሚመጡበት በሩ ተዘግቶባቸዋል። ይሄ ማለት አቅም የላቸውም ማለት አደለም። አሁን የመጣው ለውጥ በህዝብ ትግል የመጣ ነው። በፓርቲዎች ትግል የመጣ ነው። ስለዚህ የፓርቲዎች ጉዳይ ማነጻጸር ካለብን እኔ ከገዢው ፓርቲ ያነሰ ብቃት አለን ብዬ አላ ምናልባት የተሻለ ብቃት አለ በማንኛውም መመዘኛ። ግን በአጠቃላይ ተቃዋሚውም ገዢውም ፓርቲ ለወቅቱ የኢትዮጵያ የፖለቲካ ሁኔታ የማይመጥን ጥንካሬ ውስጥ ነው ያለ ነው ብዬ አምናለሁ። ደካሞችን ደካሞችን ስለሆን ነው ችግራችንን መፍታት ያልቻሉ እና በዚህ መልኩ ቢታይ ጥሩ ነው። የሚቋቋመው የሽግግር መንግስት ምን አይነት ነው የሚሆነው? እንዴት ነው የሚቋቋመው? በማን ነው የሚቋቋመው የሚለውም ያቀረብኩትን ሰነድ ገና በፕሮፖዛል ደረጃ ለፓርቲ ቀርቦ የሚጸድቅ ነው። ግን ለፓርቲ ቀርቦ የፓርቲ ሰነድ ከመሆኑ በፊት የተለያዩ የህብረተሰብ ክፍሎች አስተያየት እንዲሰጡበት፣ ግብአት እንዲያደርጉበት ተብሎ ለህዝብ ይፋ የተደረገ ስለዚህ፣ እዛ ላይ አሁን ያቀረብካቸውን ጥያቄዎች ሁሉ መልሰናቸዋል። ግን ስንመልሳቸው በቀጥታ ይሄ የተቀባይነት ያገኝ ማለት አለ ሌሎች ፓርቲዎችም ተመሳሳይ ሀሳባቸውን አቅርበው ተወያይተን የጋራ የሆነ ሰነድ ኖሮን ወደዚህ አይነት አቅጣጫ ልንሄድ እንችላለን የሚል እምነት ነው ያለን። በእኛ በኩል ማንንም ይህን ተቀበሉት ለማለት ሳይሆን፣ ማንንም ለማሳመን ሳይሆን በራሳችን በኩል አንድ አስተዋጽኦ ለማድረግ ሆን የመጣነው ሰነድ ነው። ሁሉም ሰው በዚህ ረገድ ውይይት በየአካባቢው ውይይት እያደረገ መገናኛ ብዙሀንም በእንዲህ አይነቱ ጉዳይ ላይ ትኩረት ሰጥታችሁ፣ በአገራዊ ጉዳይ ትኩረት ሰጥታችሁ ውይይት ቢካሄድ እና ሁሉም ሰው ሀሳብ ቢያዋጣ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 አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ። እንደሚታወቀው ኢህአዴግ ከስሞ የብልጽግና ፓርቲ ኖቬምበር ውስጥ ተቋቁሟል። በአሁኑ ወቅት የምርጫ ቦርድ የድምፅ መስጫ ቀን ለነሐሴ አስር ቀን ቆርጧል። ለዛ የብልጽግና ፓርቲ አብለጋ እንደመሆኑ መጠን በአጭር ጊዜ ውስጥ ለምርጫ ራሱን ብቁ አድርጎ አሸንፎ መንግስት ለማቋቋም ምን ያህል ዝግጁ ነው? ዝግጅቶቹስ ምን ይመስላሉ? አመሰግናለው። ካሳሁን ከምርጫው ዝግጅት አንጻር ብልጽግና እንዳልከው ቅርብ ጊዜ ነው ውህደቱ የተፈጸመው። ያም ሆኖ ራሱን ለምርጫው እያዘጋጀ ነው። ዝግጅቱ አብዛኛው ከውህደቱ በፊት ተጠናቀቀ ነው። አንደኛው ፕሮግራሙን ከሀገሪቱ ተጨባጭ ሁኔታ አንጻር በደንብ መርምሮ የጠራ መስመር ማስያዝ ነበረ። እና የመደመር ፍልስፍናው ጠቅላይ ሚኒስትሩ የጻፉት መጽሐፍ ምናልባት ደርሶ አንብዛም ሊሆን ይችላል። በዛ አካባቢ የሀገራችን ችግር ምንድን ነው? ለረጅም ጊዜ ፖለቲካችንንም ኢኮኖሚያችንንም ለማሻሻል ጥረት ስናደርግ ነበረ፣ ግን በፈለግነው መጠን በፈለግነው አቅጣጫ መሄድ ያልቻልነው ለምንድን ነው የሚለው አንደኛው መሰረታዊ ጥያቄ ነበረ እና ችግራችን ለሀገራዊ ችግሮቻችን መፍትሄውን እንዳለ ከሌላ ቦታ ቀብቴን መንፈት እንደሆነና ያ ነገር ከተጨባጭ ሁኔታችን ጋር መሄድ የማይችል ስለሆነ ሀገራዊ ፍልስፍና፣ ሀገራዊ እይታ ያስፈልገናል የሚል መደምደሚያ ላይ ተደርሶ የሀገራችንን ፖለቲካ፣ የሀገራችንን ኢኮኖሚ፣ የሀገራችንን ማህበራዊ ሁኔታ መቅረጽ ያለብን የመጀመሪያ መነሻው ወይ እሳቤው ከውስጣችን መምጣት አለበት በሚል ነው። ያ ነው መደመር ነው የመጣው እና እሱ ላይ በመመስረት የሀገሪቱን የፖለቲካ ስብራት ምን እንደሆነ እና መጠገኛው ምን መሆን እንዳለበት፣ እንዴት እንደሚጠገን አስቀምጠናል ፕሮግራማችን ላይ። የኢኮኖሚ ፖሊሲው ፕሮግራሙ፣ ስትራቴጂው ችግሩ ምንድን ነው መሰረታዊ የሚለው እሱን ተጠንቶ በዛ ላይ ለሚቀጥሉት ዓመታት አቅጣጫ ተይዞበታል። ማህበራዊ ስራዎቻችንስ ምንድን ነበረ ችግሩ የሚል እሱም በጥናት ላይ የተመሰረተ በጥልቅ ምርምር ላይ የተመሰረተ ግኝት አለ። በግኝቱም ላይ ተመስርቶ በዛ አቅጣጫ መፍትሄው ተቀምጧል። ከዛ ባሻገር ይሄ አሁን ሀገራችን ላይ እየታየ ያለው የጽንፈኝነት ሁኔታ ለሀገሪቱ አንድነት እጅግ አሳሳቢ በመሆኑ ምንድን ነው መሆን ያለበት በሀገራችን ውስጥ ብዙህነት አለ። እሱን ማክበር ያስፈልጋል። በሌላ አንጻር ደግሞ አንድነት ጠንክሮ መቀጠል በብሔራዊ ማንነትም ጠንክሮ መቀጠል ይኖርበታል። ሁለቱ መሀል እንዴት ነው ማስታረቅ የምንችለው የሚለው ላይ የጠራ መንገድ ተይዟል። እና እነዚህ ሁኔታዎች ላይ ደግሞ ስልጠና ተዘጋጅተው አምስት ስድስት መጽሐፍ ዶክመንቶ የተጽፈው በዛ ላይ ከፍተኛ አመራሩን እያሰለጠነ ነው፣ እያከራከረ ነው። በዛ ላይ የጠራ መስመር ተይዟል። የምርጫ ስትራቴጂው፣ የቅስቀሳው፣ የዘመቻው ምን መሆን እንዳለበት እዛ ላይ ይት ተደርጎበታል። ለሚቀጥሉት አስር ዓመታትም የምንመራበት ማክሮ ስትራቴጂ ምንድን ነው? ብልጽግና የሚለውም እሱ ላይ የተወያይተው ውሳኔ ይሰጡበታል። በአጠቃላይ ከላይ እስከ ታች ምርጫውን ዲሞክራሲያዊ ማድረግ ይኖርብናል። እንደ ፓርቲ ፓርቲ ሆነን ብቁ ተወዳዳሪ ሆነን በሀሳብ ተወዳዳሪ ሆነን አሸናፊ ሆነን ለመውጣት እየሰራን ነው። እንደ መንግስት ደግሞ ይሄ ምርጫ ተአማኒ ፍትሐዊና አሳታፊ ሆኖ እንዲጠናቀቅ የሚጠበቅብንን መንግስታዊ ተቋማት፣ የጸጥታ ኃይሉን የፍትህ ተቋማትን፣ ከምርጫ ጋር የተያዙ ሁሉንም ተቋማት ማጠናከርን በዛ ላይ ስራዎች እየተሰሩ ነው እና ዝግጅቱ በጥሩ ሁኔታ እየሄደ ነው ማለት ይቻላል። በኢትዮጵያ ውስጥ ያለውን የፖለቲካ ስብራት እና ጥገና አስመልክቶ በዛ ላይ የብልጽግና ፓርቲ ውይይት እና ስልጠና እያካሄደበት እንደሆነ ጠቁመዋል። ስብራትና ጥገና ሲባል ምን ማለት ነው? ስብራቶቹ ምን ይመስላሉ? ጥገና መፍትሄ ሳቢዎቹ ውስጥ ምንድን ናቸው? በእርግጥ ስልጠናው ላይ አሁን እኔ አልተሳተፍኩም፣ ግን እንደ መሬ የፖለቲካ ስብራቱ አንደኛው እኔን ብቻ ስሙኝ፣ እኔ በሁሉም ነገር ላይ ትክክል ነኝ የሚል አቋም አለ። በውድድር ውስጥም ወይ ሁሉንም ወስዳለው ወይም ደግሞ ተዋለው የሚል አይነት የደረቀ አቋም መያዝ አለ። ይሄ ከግራ ዘመም ፖለቲካችን፣ መጀመሪያ ፖለቲካ ወደዚህ ሀገር ሲመጣም በዛ መስመር ስለሆነ በሶሻሊዝሙ በኮሚኒዝሙ እሳቤ እሱ ችግር ነው። እስካሁንም ሰዎች ሲወያዩ ሲከራከሩ ኮምፕሮሚስ የለም። ሶ እሱ በጣም ለችግር ዳርጎናል እና በዛ መሀል መቼ መደጋገፍ እንዳለብን መቼ ደግሞ መወዳደር እንዳለብን ሚዛን የጠበቀ የሀገሪቱን ተጨባጭ ሁኔታ ከግምት ያስገባ የፖለቲካ ግንኙነት ሊኖረን ይገባል። ባለም በሌለም ምክንያት ስንነታረክ፣ ስንጣላ፣ ስንጠራጠር ኖረናል። እሱ በእርቅ በውይይት፣ በድርድር መፈታት ይኖርበታል። እና የውይይት ዲሞክራሲ መዳበር አለበት በሀገራችን ውስጥ። ሌላው ችግሩ ፓርቲን እና መንግስትን አንድ ላይ ፊውዝ አድርጎ የመቆየት ሁኔታን ይመለከታል። ፓርቲን ከመንግስት መለየት የማይቻልበት ሁኔታ ነበረ። ያ ደግሞ የመንግስት ተቋማት ነጻ ሆነው ጠንካራ ሆነው ለሁሉም በብቃት እንዳያገለግሉ አድርጓቸዋል። የተቋማት ግንባታም ትኩረት ተሰጥቶ ከፓርቲዎች ፍላጎት ውስን ፍላጎቶች ውጭ ሆኖ ለሀገር ለዛሬ ብቻ ሳይሆን ለነገም ዘላቂ በሆነ መልኩ መገንባት እንዳለባቸው አቅጣጫ አለ። በዋናነት ይሄ የጽንፈኝነት ጫፍ የመሄድ የእኔ መንገድ ካልሆነ ሌላ መንገድ ዝግ ነው የሚለው ላይ እሱ እንደማያዋጣን የባህል ግንባታ መኖር እንዳለበት በዚህ ዙሪያ ግልጽ አቋም አለው ማለት ነው። ብልጽግና የተሻለ አማራጭ ይዘናል። ህዝቡ ደግሞ እየተረዳ ነው። ደግመንም ደጋግመንም እናስረዳለን፣ ግልጽ እናደርጋለን። ስለዚህ እናሸንፋለን እና ስጋት የለም። አቶ ታየ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።